የዲደብሊው ዜና በቅድሚያም ዋና ዋና ርዕሶቹ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የሥነ ምግባር አዋጅን አጸደቀ። ዛሬ የጸደቀ አዋጅ በረቂቅ ደረጃ ከነበረው 149 የቃላትና ሌሎችም ማሻሻያዎች እንደተደረጉበት ተገልጿል። የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ጠበቃ ደንበኛቸው በዋስትና እንዲለቀቁ ጠየቁ። ጠበቃው ጥያቄውን ያቀረቡት የአልበሽርን የሙስና ክስ እየተመለከተ ለሚገኘው ፍርድ ቤት ዛሬ ነው። በብራዚል የአማዞን ደን የተቀሰቀሰው የእሳት ቃጠሎ በመቶዎች የሚቆጠሩ ሌሎች ቦታዎችን መዛመቱን ይፋዊ መረጃዎች አመለከቱ። የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ብራዚል ቃጠሎን ትከላከል ዘንድ የዓለም ኃያላን አገራት ድጋፍ እንዲያደርጉ ተማጽነዋል። ዜናው በዝርዝር ለእረፍት የተዘጋው የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የስነ ምግባር አዋጅን አጸደቀ። ምክር ቤቱ በርካታ አከራካሪ ጥያቄዎችን ያስነሳውን አዋጅ ያጸደቀው በሙሉ ድምፅ ነው። በአዋጁ ረቂቅ ላይ በምርጫ ወቅት ሴትና ወንድ ተወዳዳሪዎች እኩል ድምፅ ቢያገኙ ሴቷ እንደምታሸንፍ መደንገጉ በዛሬው አስቸኳይ ስብሰባ ተቃውሞ ቀርቦበታል። ተቃውሟቸውን ካቀረቡ የምክር ቤት አባላት መካከል አንዱ የሆኑት አቶ መሐመድ ሐሰን ተከታዩን ብለዋል። እኩል ድምፅ ያገኙ ሴትና ወንድ የሚለው ውሳኔ ህገ መንግስቱን የሚጣረር ነው። በግልጽ ማለት ነው። ህገ መንግስቱ አብላጫ ድምፅ ነው የሚለው። አብላጫ ድምፅ እስካለ ድረስ፣ አንደኛ ህገ መንግስቱን የሚጻረር ነው። ሁለተኛ አፈርማቲቭ አክሽን ቦታው እዚያ አይደለም። ሶስተኛ የሚወዳደሩት በፆታነታቸው ሳይን በፖለቲካ ፓርቲ አጀንዳ ስለሆነ የሚመረጠው አጀንዳ ስለሆነ እሱ ተገቢ አይደለም። ለጥያቄው በምክር ቤቱ የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ በኩል በተሰጠ ምላሽ ይህ ድንጋጌ የተካተተው በሕገ መንግሥቱም ከተፈቀደው ለሴቶች ከሚሰጥ ልዩ ድጋፍ ወይም አፍረማቲቭ አክሽን አንጻር ታሳቢ ተደርጎ መሆኑ ተገልጿል። ሆኖም የምክር ቤቱ አባላት ካካሄዱት ክርክር በኋላ ድንጋጌው ውድቅ ተደርጓል። በረቂቅ አዋጁ ውይይት ወቅት አወዛግበው የነበረው በምርጫ የሚወዳደሩ የመንግስት ሰራተኞች ከስራ እንዲለቁ ያስገደደው የነበረው አንቀጽም እንዲሻሻል ተደርጓል። በጸደቀው አዋጅ መሰረት እጩ ተወዳዳሪዎች በምርጫ ወቅት ያለ ደሞዝ የአመት ፍቃድ መውሰድ እንደሚችሉ ተገልጿል። በምርጫ ጊዜ የመንግስትን ንብረትን እንዳይገለገሉም ከልክሏል። አዋጁ በአዋጁ ላይ አዲስ ሀገር አቀፍ ፓርቲ ለመመስረት 10 ሺህ ለክልል ፓርቲ ደግሞ አራት ሺህ መስራች አባላትን የሚጠይቀው የአዋጁ ክፍል በተቃዋሚ ፓርቲዎች ተደጋጋሚ ቅሬታ ቢቀርብበትም ተቃውሞው ተቀባይነት አላገኝም። የተቃዋሚ ፓርቲዎች በአጠቃላይ በአዋጁ ላይ 35 አንቀጾች አንቀጾች ላይ ቅሬታ ማቅረባቸውን የህግ ፍትና ዲሞክራሲ ጉዳዮች ቋሚ ኮሚቴ አስታውቋል። ዛሬ የጸደቀው አዋጅ በረቂቅ ደረጃ ከነበረው 149 የቃላትና ሌሎችም ማሻሻያዎች እንደተደረጉበት ተገልጿል። የቀድሞው የሱዳን ፕሬዚደንት ኦማር ሐሰን አልበሽር ጠበቃ ደንበኛቸው በዋስትና እንዲለቀቁ ጠየቁ። ጠበቃው ጥያቄውን ያቀረቡት የአልበሽርን የሙስና ክስ እየተመለከተ ለሚገኘው ፍርድ ቤት ዛሬ ነው። ፍርድ ቤቱ የአልበሽርን ክስ መመልከት የጀመረው ባለፈው ሰኞ ሲሆን የዛሬው የችሎት ውሎ ለሁለተኛ ጊዜ የተካሄደ ነው። በካርቱሙ ፍርድ ቤት የተሰየሙት ዳኛ የሶስት ምስክሮችን ቃል አዳምጠዋል። ከምስክሮቹ ሁለቱ አልበሽር ከሥልጣናቸው ከተፈነገሉ በኋላ በቤታቸው ፍተሻ ያካሄዱ መርማሪዎች ሲሆኑ ሌላኛው የባንክ ሠራተኛ ናቸው። ባለፈው ሰኞ በኋላው ችሎት አልበሽር ባለፉት ዓመታት ከሳውዲ አረቢያ ንጉሣዊ ቤተሰብ በትንሹ ዘጠና ሚሊዮን ዶላር መቀበላቸውን እንዳመኑ ለፍርድ ቤቱ ምስክርነቱን የሰጠ መርማሪ ተናግሮ ነበር። በዛሬው የችሎት ሁሎ ሐሺም አቡበከር የተባሉት የአልበሽር ጠበቃ ተከሳሹ በዋስትና እንዲለቀቁ እንጠይቃለን ሲሉ የደንበኛቸው የዋስትና መብት እንዲከበር ጠይቀዋል። የዋስትና ጥያቄው በጽሑፍ የቀረበላቸው ዳኛ ጉዳዩን እንደሚመረምሩ ምላሽ ሰጥተዋል። ነጭ ባህላዊ ጀለበያቸውን ለብሰው ወደ ፍርድ ቤት የመጡት አልበሽር እንዳለፈው ሰኞ ሁሉ በፍርግርግ ብረት በታጠረ የተከሳሽ ሳጥን ውስጥ ሆነው የዛሬውን ችሎት ተከታትለዋል። የቀድሞው ፕሬዚደንት ከችሎቱ መጠናቀቅ በኋላ በከፍተኛ የጸጥታ አጀብ ወደ እስር ቤት ሲወሰዱ ተቃዋሚዎቻቸውና ደጋፊዎቻቸው በሁለት ጎራ ሆነው ድምፃቸውን አሰምተዋል። የደቡብ አፍሪካ ባለሥልጣናት የታንዛኒያ አየር መንገድ በሊዝ የተከራየውን ኤርባስ አውሮፕላን መያዛቸውን የታንዛኒያ መንግሥት አስታወቀ። አውሮፕላኑ ከደቡብ አፍሪካዊቷ ጆሐንስበርግ ከተማ ወደ ታንዛኒያ መዲና ዳር የሰላም ትላንት አርብ በረራ ነበረው። የታንዛኒያ የትራንስፖርት ሚኒስቴር ትላንት ባወጣው መግለጫ አውሮፕላኑ እንዲያዝ የተደረገው በጆሃንስበርግ በሚገኘው የጋውቲንግ ፍርድ ቤት በተሰጠ ትዕዛዝ ነው ብሏል። አውሮፕላኑ መያዙንና አይነቱም ኤርባስ 220 300 የተባለው መሆኑን ለሮይተርስ ማረጋገጫ የሰጡት የታንዛኒያ አየር መንገድ ማኔጂንግ ዳይሬክተር ላዲስላኡስ ማቲንዲ መንገደኞች በሌላ አውሮፕላን ተሳፍረው ጉዞአቸውን እንዲቀጥሉ ሁኔታዎችን አመቻችተናል ብለዋል። ማቲንዲ አውሮፕላኑ ለምን እንደተያዘ መንግሥት ተጨማሪ ዝርዝር መረጃዎች አሉት ቢሉም በታንዛኒያም ሆነ በደቡብ አፍሪካ መንግስት በኩል ምክንያቱ ግልጽ አልተደረገም። የታንዛኒያ ፕሬዚደንት ጆን ማጉፉሊ በኪሳራ ውስጥ የነበረው የአገራቸው አየር መንገድ እንደገና እንዲያንሰራራ ጥረት ሲያደርጉ ቆይተዋል። ከጎርጎሮሳዊ 2016 ጀምሮም በመቶ 0 ሚሊዮኖች የሚቆጠር ዶላር በማፍሰስ ለአየር መንገዱ ስምንት አዳዲስ አውሮፕላኖች እንዲገዙ አድርገው ነበር። ይህ ዶይቸ ቨለ ዲ ደብልዩ ራዲዮ ጣቢያ ነው። በአሜሪካ ክትትል ሲደረግባት የነበረች አወዛጋቢዋ የኢራን ነዳጅ ጫኝ መርከብ አቅጣጫ ቀይራ ወደ ቱርክ እንድታመራ መገደዷ ተገለጸ። አድሪያን ዳሪያ አንድ የተሰኘችው መርከብ መዳረሿ በግሪክ የሚገኝ ወደብ የነበረ ቢሆንም አሜሪካ በአገሪቱ ላይ ባሳደረችው ግፊት አቅጣጫ ቀይራለች ተብሏል። የመርከቦችን ጉዞ የሚከታተለው ማሪን ትራፊክ የተሰኘው ድረ ገጽ እንዳመለከተው አሁን በደቡብ ሲሲሊ አካባቢ የምትገኘው አድሪያን ዳሪያ አንድ መዳረሻዋን ሜርሲን ወደተሰኘ የቱርክ ወደብ ቀይራለች። መርከቧ የአውሮፓ ህብረት የጣለውን ማዕቀብ ተላልፋ ለሶሪያ ነዳጅ ስታጓጉዝ ነበር በሚል ለአምስት ሳምንት በጂብራልታር በቁጥጥር ስር እንድትቆይ ተደርጋ ነበር። 130 ሚሊዮን ዶላር የሚያወጣ 2.1 ሚሊዮን በርሜል ነዳጅ እንደጫነች የሚነገርላት መርከቧ ጉዞዋን የቀጠለችው ባለፈው ሳምንት ነው። የመርከቧ መያዝ በአሜሪካና ኢራን መካከል የነበረውን እሰጥ አገባ ይበልጥ አጋግሎት ቆይቷል። አድሪያን ዳሪያ የምታመራበት የቱርክ የሜርሲን ወደብ በሶሪያ ካለ የነዳጅ ማጣሪያ 200 ኪሎ ሜትር ርቀት ላይ የሚገኝ ነው። ይህም የመርከቧ የመጨረሻ መዳረሻ የሜርሲን ወደብ ላይሆን ይችላል የሚለውን ጥርጣሬ አጉልቶታል። የመርከቧን አቅጣጫ መቀየር በተመለከተ ከኢራንም ሆነ ከቱርክ በኩል የተባለ ነገር የለም። ሮይተርስ የዜና አገልግሎት ለጉዳዩ የጠየቀው የአሜሪካ የውጭ ጉዳይ መስሪያ ቤትም አፋጣኝ ምላሽ ከመስጠት ተቆጥቧል። ከዛሬ ጀምሮ ለሶስት ቀናት በፈረንሳይ የሚካሄደው የሰባት የበለጸጉ አገራት ጉባኤ በዓለም አቀፉ ዝግቦች ምክንያት የሚፈለገውን ውጤት ላያስገኝ ይችላል ተባለ። የአሜሪካው ፕሬዚደንት ዶናልድ ትራምፕን ጨምሮ የየአገራቱ መሪዎች በጉባኤው ለመሳተፍ ፈረንሳይ ገብተዋል። ባሪትስ በተሰኘችው የፈረንሳይ የባህር ዳርቻ ከተማ የሚካሄደው የዚህ ጉባኤ ተሳታፊ አገራት በዓለም አቀፍ ጉዳዮች ላይ በመካከላቸው ባለው ግልጽ ልዩነት ምክንያት የጋራ አቋም ለመያዝ እንደሚቸገሩ ሮይተርስ ዘግቧል። የጉባኤው አዘጋጅ የፈረንሳይ ፕሬዚደንት ኢማኑኤል ማክሮ ሰባቱ የበለጸጉ ሀገራት ዲሞክራሲን በማጎልበት በጾታ እኩልነት፣ በትምህርትና በአካባቢ ጉዳዮች ላይ እንዲያተኩሩ ይፈልጋሉ። በእነዚህ ዓለም አቀፍ ጉዳዮች ላይ ተጽዕኖ እንዲያሳድሩ በሚልም የእስያ አፍሪካና ደቡብ አሜሪካ መሪዎችን ለጉባኤው ጋብዘዋል። በአሜሪካና በቻይና መካከል ያለው የንግድ ጦርነት እየተባባሰ የመጣው በአሜሪካና በኢራን መካከል ያለው ውጥረት እንደዚሁም በአማዞን ደን የተቀሰቀሰው የእሳት ቃጠሎ የአሁኑን ጉባኤ ትኩረት በመቆጣጠሩ ፕሬዚደንት ማክሮ ያሰቡት አይዝላቸውም ተብሏል። በዓለም አቀፍ ደረጃ በሀገራት መካከል ያለው ውዝግብ የጂ ሰባት አባል ሀገራትን አንድነት ለፈተና እንደዳረገው ተገልጿል። በብራዚል የአማዞን ደን የተቀሰቀሰው የእሳት ቃጠሎ በመቶዎች የሚቆጠሩ ሌሎች ቦታዎችን መዛመቱን ይፋዊ መረጃዎች አመለከቱ። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮ ብራዚል ቃጠሎን ትከላከል ዘንድ የዓለም ሀያላን አገራት ድጋፍ እንዲያደርጉ ተማጽነዋል። ብሔራዊ የህዋ ምርምር ኢንስቲቱት የተሰኘው የብራዚል ተቋም ዛሬ ይፋ ባደረገው መረጃ መሠረት በአማዞን ደን ሐሙስና ዓርብ ዕለት ብቻ በ1663 ቦታዎች የእሳት ቃጠሎች ተቀስቅሰዋል። በደን ውስጥ በዚህ ዓመት ብቻ 78383 የእሳት ቃጠሎች መመዝገባቸውንም ተቃውሞ ተቋሙ አስታውቋል። ይህም ከጎርጎሮሳዊ 2013 ወዲህ ከፍተኛው ነው ተብሏል። አዲሱ መረጃ ይፋ የተደረገው የብራዚሉ ፕሬዚደንት ዣየር ቦልሶናሮ ቃጠሎን በአፋታኝ ይቆጣጠሩ ዘንድ ዓለም አቀፉ ግፊት በበረታበት ወቅት ነው። ፕሬዚደንት ቦልሶናሮ የአገራቸው ጦር በዓለም ትልቁ በሆነው የአማዞን ደን የተቀሰቀሰውን የእሳት ቃጠሎ እንዲያጠፉና በአካባቢው በሚፈጸሙ የወንጀል ድርጊቶች ላይ እርምጃ እንዲወስድ ትናንት ምሽት ትእዛዝ ሰጥተዋል። ቦልሶናሮ የእሳት ቃጠሎውን ሆን ብለው ያስነሱት የገንዘብ ድጋፍ የተቋረጠባቸው መንግስታዊ ያልሆኑ ድርጅቶች ናቸው ሲሉ ቀደም ባሉት ቀናት ወንጅለው ነበር። በአወዛጋቢ አቋማቸው የሚታወቁትን ቀኝ አክራሪውን የብራዚል መሪ የተቹት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮ በሀገራቸው በሚካሄደው የጂ ሰባት የበለጸጉ አገራት መሪዎች ስብሰባ የአማዞን ደን ቃጠሎ ቀዳሚው አጀንዳ እንደሚሆን ተናግረዋል። ይህ ዶይቸቨለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የሥነ ምግባር አዋጅን አጸደቀ። ዛሬ የጸደቀው አዋጅ በረቂቅ ደረጃ ከነበረው 149 የቃላትና ሌሎችን ማሻሻያዎች እንደተደረጉበት ተገልጿል። የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ጠበቃ ደንበኛቸው በዋስትና እንዲለቀቁ ጠየቁ። በአሜሪካ ክትትል ሲደረግባት የነበረች አወዛጋቢ የኢራን ነዳጅ ጫኝ መርከብ አቅጣጫ እንድትቀይር መገደዷ ተነገረ። ዜናው በዚሁ ተጠቃሏል። ሰላም።